ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እኔ የማማክራቸው ቢሆን ከእነኚህ ከሁለቱ ጎረቤት ሀገሮች ጋር ባላቸው ግንኙነት ዝግ ብለው አዳዲስ ድልድዮችን እንዲገነቡ ነው። እንደሚመስለኝ የሁሉም ዘላቂ ጥቅም በጋራ መስራት፣ ሶማሊያን የማረጋጋት የጋራ ስትራቴጂያዊ ጥቅም ላይም መተባበር ነው። የዓለም አቀፍ ቀውሶች ተከታታይ ቡድን ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ጉዳዮች አጥኚ ራሽድ አብዲ ናቸው። የትላንቱን የሶማሊያ ፕሬዚዳንታዊ ምርጫና ቀጣዩን የዛች ሀገር አቅጣጫ አስመልክቶ ከተናገሩት የተወሰደ ነው። ዝርዝር ዘገባ በዕለቱ አብይርስ ይቀርባል። የኬንያው ከፍተኛ ፍርድ ቤት መንግስቱ የዳዳብን መጠለያ ጣቢያ እንዳይዘጋ ተከለከለ ወይም ከለከለው። ፕሬዚዳንት ዶናልድ ትራምፕ ስደተኞችን አስመልክቶ የሰጡት አከራካሪ ትእዛዝ መጻኢ ዕድል በአሁኑ ወቅት በዩናይት ስቴትስ የፌዴራል ፍርድ ቤት እጅ ውስጥ ይገኛል። የእነኝህንም ዝርዝሮች በመጽሔት ክፍለ ጊዜ እንመለከታለን። የኬንያ ከፍተኛ ፍርድ ቤት ዳዳብ የተባለውን የስደተኞች ሰፈር መዝጋት የሀገሪቱን ህገ መንግስት ስለሚጻረር መንግስት የመዝጋት እርምጃ መውሰድ የለበትም ሲል ዛሬ አስታውቋል። የተዘጋው የስደተኞች ጉዳይ መስሪያ ቤት እንዲከፈትም አዟል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለከፍተኛ ፍርድ ቤት ዳኛነት የሰየሟቸው ዳኛ ኔይል ጎርሱች ፕሬዚዳንቱ በፍርድ ባለሙያዎች ላይ የሰነዘሩት ከባድ ነቀፌታ ሞራልን የሚነካና ተስፋ የሚያስቆርጥ ነው ብለዋል። እነዚህ አበይት ርዕሶች ናቸው። ጤና ይስጥልን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን ከሐሙስ የካቲት ሁለት ሁለት ሺ ዘጠኝ ዓ ም ዝግጅቶቻችን ጋር አስተናጋጆች አሉላ ከበደና አዳነች ፍስሀየንን ከአቀነባባሪያችን ብርሃን ኃይሉና ከስርጭት መሀንዲሱ ጋር እስከ አራት ሰዓት አብረናችሁ እንቆያለን። በቅድሚያም የሰዓቱን የዓለም ዜና የኬንያ ከፍተኛ ፍርድ ቤት ዳዳብ የተባለውን የስደተኞች ሰፈር መዝጋት የሀገሪቱን ሕገ መንግስት ለሚጻረር መንግስት የመዝጋት እርምጃ መውሰድ የለበትም ሲል ዛሬ አስታውቋል። የተዘጋው የስደተኞች ጉዳይ መስሪያ ቤት እንዲከፈትም አዟል። እስካለፈው ህዳር ወር በነበረው ጊዜ ውስጥ የሶማሊያ ስደተኞችን ወደ ሀገራቸው በመመለስ የስደተኞችን ጉዳይ የሚመለከተው መስሪያ ቤት ይዘጋል ሲል የኬንያ መንግስት ባለፈው ግንቦት ወር ላይ አስታውቆ እንደነበር ይታወቃል። ከዚያን ጊዜ አንስቶ ታዲያ የስደተኞቹ ሰፈር መዘጋት ጉዳይ ተንጠልጥሎ ቆይቷል። ኬንያ የስደተኞቹን ሰፈር የምትዘጋው የጸጥታ አደጋ ይደቅናል በሚል እንደሆነ ታውቋል። የኬንያ ከፍተኛ ፍርድ ቤት ዳኛ ጂኤም ማቲቮ መንግስት ያወጣው ትዕዛዝ ወገን የለየ ከመሆንም በላይ የጅምላ ቅጣት ይሆናል በማለት ዛሬ በይነዋል። የኬንያ የአገር አስተዳደር ሚኒስቴር ቃል አቀባይ ሙዌንዴ እንጆኮ መንግስት ይግባኝ እንደሚል ገልጸዋል። ምክንያቱም የስደተኞች ሰፈሩን የመዝጋት እቅዱ እንደ ጸና ነው ሲሉም አክለዋል። ዳዳብ የስደተኞች ሰፈር ወደ 250 ሺ የሚሆኑ አብዛኞቹ ሶማሊያውያን ስደተኞችን ያስጠጋ ከዓለም ትልቁ የተባለ የስደተኞች ሰፈር ነው። የስደተኞቹ ሰፈርና የስደተኞች ጉዳይ መስሪያ ቤት እንዳይዘጉ ክስ ያቀረቡት ሁለት የኬንያ የሰብአዊ መብት ድርጅቶች ናቸው። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለከፍተኛ ፍርድ ቤት ዳኝነት መንበር ያጯቸው ዳኛ ኒል ጎርሴጅ ፕሬዚዳንቱ በፍርድ ባለሙያዎች ላይ የሰነዘሩት ከባድ ነቀፌታ ሞራልን የሚነካና ተስፋም የሚያስቆርጥ ነው ሲሉ ተችተዋል። ጎርሲችን ያሉት ትላንት ከዲሞክራቱ የዩናይት ስቴትስ ምክር ቤት አባል ሪቻርድ ብሎመንታል ጋር በግል ተገናኝተው በተነጋገሩበት ወቅት ነው። የጎርሲችን አባባል ይፋ ያደረጉት የምክር ቤቱ አባል ብሎመንታል ሲሆኑ ለከፍተኛ ፍርድ ቤት ዳኝነት በፕሬዚዳንት ትራምፕ የተሰየሙት ዳኛ መስሪያ ቤት ማለታቸውን አረጋግጠዋል። ፕሬዚዳንት ትራምፕ ዛሬ በትዊተር ባስተላለፉት መልእክት በሴናተር ብሉመንታል ተአማኒነት ላይ ጥያቄ ምልክት ሳያስቀምጡ አልቀሩም። ፕሬዚዳንት ትራምፕ ከሰባት የእስልምና እምነት ተከታዮች ከሚበዙባቸው አገሮች የሚጓዙ ሰዎችና ስደተኞች ወደ አሜሪካ እንዳይገቡ ያወጡት ጊዜያዊ ትእዛዝ በተግባር ላይ የመዋሉ ጉዳይ እንዲቆይ ያደረጉትን ዳኛ ጄምስ ሮበርትን ትራምፕ ዳኛ ተብዮ በማለት ስለማንጓጠጣቸው ጉዳይ ተጠይቀው ነው ጎርሲሽ ይህን ምላሽ የሰጡት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሪፑብሊካዊ ሴነተር ጆን መኬን የምርጥ ባህረኞች አባል የሆነ ሰው የሞተበትን በየመን የተካሄደውን የአሜሪካ የአየር ድብደባን መንቀፋቸው ጠላትን ያበረታታል ሲሉ ዛሬ በትዊተር ነቅፏቸዋል። ባለፈው ሳምንት ዊሊያም ኦንስ የተባሉትን ልዩ የልዩ ጦርነት ኃላፊ ህይወትን ያጠፋው በየመን የተካሄደው የአየር ድብደባ የከሸፈ ተግባር ነው በማለት መኬን ትላንት ነቅፈው ነበር። በርካታ ልጆችና ሴቶች የሚገኙባቸው ሲቪሎችም የሞቱበት 75 ሚሊዮን ዶላር የወጣበት አይሮፕላን የታጣበት የአየር ድብደባ የተሳካ ተብሎ ሊቀርብ አይችልም ሲሉ ማኬይን ነቅፈዋል። የዋይት ሀውስ ቃል አቀባይ ሻን ስፓይሰር በበኩላቸው በአልቃይዳ አባልነት የሚጠረጠሩ 14 ሰዎች የተገደሉበት ድብደባ ነው በማለት ስኬታማነቱን ተከላክለዋል። በሌላ ዜና ሴናተር ጆፍ ሴሽንስ ዛሬ በዋይት ሀውስ ቤተ መንግስት በተደረገ ስነ ስርዓት ቀጣዩ የዩናይት ስቴትስ ዋና አቃቢ ሕግ ለመሆን ቃለ መሀል አፈጽመዋል። የዩናይት ስቴትስ የሕግ መወሰኛ ምክር ቤት የሴናተሩን ስልጣን ትላንት ያጸደቀው ከአንድ ቀን በላይ ለሆነ ጊዜ የጋለ ክርክር ከተካሄደ በኋላ ነው። ሽመታቸው የጸደቀው በ ሀምሳ ሁለት ድጋፍና በ አርባ ሰባት የተቃውሞ ድምፅ ነው። አንድ የታወቀ የሆሊውድ የክህሎት አገልግሎት በኦስካር ሽልማት ወቅት ፈንጠዝያ ማዘጋጀቱን ሰርዞ የአሜሪካ የስቪል መብቶች ማህበርንና ዓለም አቀፍ የመድህን ኮሚቴን የሚጠቅም ሰልፍ ለማድረግ አቅዷል። የተባበረ ክህሎት አገልግሎት ለስቪል መብቶች ለቆሙትና ስደተኞችን ለሚረዱ ቡድኖች 250 ሺ ዶላር እንደሚሰጥ ትላንት አስታውቋል። የድርጅቱ የረድኤት ክፍል ደግሞ ሰዎች በድረገጽ የሚለግሱበትን መስመር አዘጋጅቷል። ከ15 ቀናት በኋላ የኦስካር ሽልማት ሥነ ሥርዓት ከመደረጉ ሁለት ቀናት ቀድሞ በሎስ አንጅለስ ከተማ ሰልፍ ይደረጋል። የተባበረ ድምፅ የሚል ስያሜ የተሰጠው ሰልፍ የስነ ጥበብ ነጻነትን የሚደግፍ በሀገራችን የሚታየው ጸረ ፍልሰት ዝንባሌና በዓለም ዙሪያ የሚኖረው አንደምታ ያሳሰበው ማንኛውም ሰው በሰልፉ ሊሳተፍ ይችላል ሲል ድርጅቱ አስታውቋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ብሪታንያ ከአውሮፓ ህብረት የምትወጣበትን ሂደት የፊታችን መጋቢት አጋማሽ አካባቢ ልትጀምር እቅድ ተይዟል። ብሬግዚት በሚል አጽህሮት የሚጠራው ይህን የሂደት የሚያስፈጽመውን የሕግ መምሪያ ፓርላማው ትናንት በድምፅ አጽድቋል። ይህ በሕግ መምሪያው ከፍተኛ ተቀባይነት ያገኘ ሕግ አሁን ወደ ሕግ መወሰኛው ምክር ቤቱ ተመርቷል። ዝላቲካ ሆክ ያጠናቀረችውን ዘገባ ሰለሞን አባቴ ያቀርበዋል የእንግሊዝ ፓርላማ ታህታዊ ምክር ቤት ወይም የሕግ መምሪያው እንግሊዝን ከባለ 28 አባል ሀገር ኅብረቱ የሚያስወጣትን ሕግ 494 ለ122 በሆነ ድምፅ ነው ትናንት ያጸደቀው። የምክር ቤቱ ምክትል አፈ ጉባኤ ሊንዚ ሆይል ናቸው ውሳኔውን ያሰሙት። ላዕላይ ምክር ቤቱ ወይም የሕግ መወሰኛው ከ10 ቀናት በኋላ የፊታችን የካቲት 13 ከእረፍት እንደተመለሰ ይከራከርበታል። በእርግጥ ምክር ቤቱ ሕጉን ያጸድቀዋል የሚል ጠንካራ ግምትም እየተሰማ ነው። ከዚያም ጠቅላይ ሚኒስትር ቴሬዛ ሜይ በያዙት እቅድ መሠረት የፍቺውን ሂደት መጋቢት ሁለተኛ አጋማሽ ውስጥ ይጀምራሉ። እንግሊዝ ከሕብረቱ በይፋ ከለቀቀች በኋላ በቀጣይ ጉዳዮች ላይ የሚኖሯትን ግንኙነቶች ለመወሰን የሁለት ዓመት ጊዜ እንደሚኖራት የዛሬ 12 ዓመት ሕብረቱን ስትቀላቀል የፈረመችው የሊዝበን ውል ይደነግጋል። በሁለት ዓመት ጊዜ ውስጥ ከአውሮፓ ህብረት ለመውጣት ብቻ ሳይሆን ከህብረቱ ጋር የሚኖረንን ጠንካራ ስትራቴጂያዊ አጋርነት የሚያረጋግጡ የንግድ ስምምነቶችንም ለመፈጸም የሚያስችሉ ስራዎችን እናከናውናለን ብለን እናምናለን። እንግሊዛውያን ባለፈው ሰኔ በሰጡት የውሳኔ ህዝብ ድምፅ 52 ከመቶው ድምፅ ሰጪ ከአውሮፓ ህብረት ለመውጣት ሲወስን፣ 48 ከመቶ የመውጣቱን ሀሳብ ተቃውመዋል። ውጤቱ በህብረቱ ውስጥ ለመቆየት ብርቱ ፍላጎት የነበራትን ስኮትላንድን ጨምሮ በብዙ የእንግሊዝ አካባቢዎች ድንጋጤንና የሰፋ የተቃውሞ እንቅስቃሴን አስከትሏል። በሌላ በኩል ደግሞ ወደ ምዕራብ አውሮፓ ለመዝለቅ የሚጎርፈው የስደትና የፍልሰት ማዕበል እንዲሁም በአንዳንድ የህብረቱ አባል ሀገሮች ውስጥ የሚታዩት የምጣኔ ሀብት ችግሮች እንዲህ አይነቶቹን የህዝብን ብሶት የሚያራግቡ ንቅናቄዎችን ለማቀጣጠል ምክንያት መሆናቸው ነው የሚነገረው። እነዚያ ንቅናቄዎች የእንግሊዝን መንገድ እንደ መለማመጃና እንደ መፈተኛም እያዩት ይመስላሉ። በመጨረሻም በሰሜን ሶሪያ በተካሄደ የሩሲያ አየር ድብደባ በስህተት ሶስት የቱርክ ወታደሮች ተገድለዋል ስትል ቱርክ አስታውቃለች። አደጋው የደረሰው የሩሲያ ወታደራዊ ኃይል እስላማዊ መንግስት ነኝ የሚለውን ቡድን ኢላማ በማድረግ ጥቃት ባካሄድበት ወቅት እንደሆነ ወታደራዊ መግለጫ ጠቁሟል። የሩሲያው ፕሬዚደንት ቭላዲሚር ፑቲን የተሰማቸውን ሐዘን ለመግለጽ የቱርክን ፕሬዚደንት ሪቸፕ ታይፕ ኤርዶጋንን በስልክ እንዳነጋገሩ መግለጫው ጠቅሷል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዳነች ፍስሐየነን ለምሽቱ በርከት ያሉ ቅንብሮች ይዘናል። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ ያ ስፖርት ብቻ ነው የሚያሰሩን ጠዋት ጠዋት ከሽንት ቤት ከቤት እስከ ሽንት ቤት ከሽንት ቤት መልስ እስከ ቤት ድረስ ከእግራችን ጫማ አልቁ ተብለን አውከብከቡ በማክብከ ማለት ነው እያን ከበከቡን ማክብከ ማለት ስፖርት ነገር ነው። ጆሮ ይዛችሁ እዚህ ለሉ ብሎ አዛውንቶች ከአስራ አምስት በላይ ይሆናሉ አዛውንቶች እና እነሱም እንደኛው ነው የሚቀጡት ቅጣትን። ቅጣቱ በጣም እንዲህ ተኝተን እንደምንሄድ ነው ቅጣት የሚሰጠን ተኝተን ድንጋይ ውስጥ እንሄዳለን። በእግር ነው ሽንት ቤት የምንሄደው፣ በእግር ነው ከሽንት ቤት የምንመጣው። ኢትዮጵያ ውስጥ ቀደም ብሎ በታወጀው በአስቸኳይ ጊዜ አዋጁ ታስረው ከጦላይ ማቆያ ማዕከል የተለቀቁ ሁለት ኢትዮጵያውያን ናቸው። ዝርዝሩ ቆየት ብሎ ይቀርባል። አድማጮች፣ አሁን የዕለቱን አቢይ ርዕስ ሶማሊያ አዲስ ፕሬዚዳንት መርጣለች። ትናንት ነው የሶማሊያው ፓርላማ በሁለተኛ ዙር ምርጫ ሂደት መሐመድ አብዱላሂ መሐመድን የመረጣቸው። አዲሱ ፕሬዝዳንት የተመረጡት የቀድሞውን ፕሬዝዳንት ሐሰን ሼክ ሙሐመድ ሙሐመድን 184 ለ97 በሆነ ድምፅ ብልጫ አሸንፈው ሲሆን ሙሐመድ ዩስፍ ከናይሮቢ እንደዘገበው ግን መጪው ጊዜ ቀላል ይሆናል ማለት አይደለም ይላል። ቆንጅታየ ዝርዝሩን ይዛለች። መሐመድ አብዱላሂ መሐመድ በምርጫው ማሸነፋቸው ይፋ ከተደረገ በኋላ ወዲያውኑ ቃለ መሃላቸውን ፈጽመዋል። አዲሱ ፕሬዚደንት ባሰሙት አጭር ንግግር የዚህ ድል ባለቤት የሶማሊያ ሕዝብ ነው። ይህ ድል አንድነቷ የተጠበቀ ሰላማዊና የተረጋጋች ሶማሊያን የመገንባት ስራ የምንጀምርበት ነው። የዲሞክራሲና የጸረ ሙስና ዘመቻችንም ጅማሮ ነው ብለዋል። የቀደሙት ፕሬዚደንት ሐሰን ሼክ ሞሐመድም ትናንት ሽንፈታቸውን ተቀብለው ለተተኪያቸው መልካም ምኞት በማስተላለፋቸው አድናቆትን አትርፈዋል። ያ ሁሉ በጎ ሆኖ ሳለ ሶማሊያ አሁንም በአገር አቀፍ ደረጃ አንድ ሰው አንድ ድምፅ የተባለ የአመራረጥ ለማካሄድ ያላት አላማ ጋ አልደረሰችም። የጸጥታ ጉዳይም አሁንም ትልቁ ፈተናዋ ነው። ባለፈው ዓመት የፓርላማ አባላት በጎሳ መሪዎችና በክልል ተወካዮች መመረጥ ነበረባቸው። ፕሬዝደንታዊ ምርጫውን ጨምሮ የምርጫው ሂደት በሰፊው ድምፅ በገንዘብ የተቸበቸበበት ነው የሚሉ ውንጀላዎች አጥልተውበት ቆይተዋል። ይበልጡን ፈርማጆ በሚለው ቅጽል ስማቸው በሽግ የሚታወቁት አዲስ ተመራጩ በሽግግሩ መንግስት ውስጥ በጠቅላይ ሚኒስትርነት ባገለገሉበት ዘመናቸው በደንብ ይታወሳሉ። ያገለገሉት በአውሮፓውያኑ ሁለት ሺ አስር እስከ አስራ አንድ ከአንድ ዓመት ላነሰ ጊዜ ቢሆንም ለሀገሪቱ የጸጥታ ኃይሎችና የመንግስት ሰራተኞች የፓርላማ አባላትን ጨምሮ ደሞዛቸውን በሰዓቱ እንዲከፈል በማድረጋቸው በመልካም ይታወሱበታል። ራሽድ አብዲ የዓለም አቀፍ የቀውሶች ተከታታይ ቡድን ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ተንታኝ ናቸው። የፕሬዝደንት ሞሐመድ ፋርማጆ መመረጥ ተስፋ ሰጪ ነው ይላሉ። ያለው ስሜት ጸጥታን በተመለከተ መላ ማምጣት የሚችል ሰው ካለ እሳቸው መሆን አለባቸው የሚል ነው። ያም ከጸጥታው አገልግሎት በጣም ጥሩ ግንኙነት ስላላቸው ነው። በምርጫው የማሸነፋቸው ዜና እንደተሰማ የጸጥታ ኃይሎቹ ወዲያውኑ ከህዝቡ ጋር ዜናውን በደስታ እንደተቀበሉ አስተውለናል። ወደፊትም ሶማሊያን ለማረጋጋት የተሳካ ሥራ መስራት እንዲችሉ ያን መሰሉ ድጋፍ ወሳኝ ሊሆን ይችላል። በሶማሊያ መገናኛ ብዙሃን እንደተዘገበው የሶማሊያ የመንግስት ወታደሮች ደሞዝ ከተከፈሉ ስድስት ወር አልፏል። እናም ብዙዎች ያ ሁኔታ እንደሚቀየርና ጦሩ አልሸባብን ለማሸነፍ በእጅጉ የሚያስፈልገው ሞራሉ እንደሚገነባለት ተስፋ አድርገዋል። የአልቃይዳው ግብረአበር ሽብርተኛ ቡድን አልሸባብ አሁንም ዋና ከተማዋን ሞቃዲሾን ጨምሮ በሀገሪቱ የተለያዩ አካባቢዎች በተደጋጋሚ ጥቃት ያደርሳል፣ ቦምቦች ያፈነዳል። አዲሱ ፕሬዝደንት የሚመርጡት ታዲያ የአፍሪካ ሕብረቱ ሀይል የስምሪት የስልጣን ዘመን በሚቀጥለው የአውሮፓውያን አመት ሲያበቃ ዝግጁ እንዲሆን ብሔራዊ ጦር ሰራዊቱን መገንባት ነው። ታዲያ የዓለም አቀፍ ቀውስ ተከታታዩ ቡድን ተንታኝ ራሺድ አብዲ እንደሚናገሩት ሶማሊያ ሙሉ በሙሉ ራሷን ትችላለች ወደሚል አቋም የሚደረግ ግፊት ለአህጉራዊው ህብረት ሰራዊት ወታደር ከሚያዋጡት ሀገሮች በተለይም ከኢትዮጵያና ከኬንያ ጋር ውጥረት ውስጥ ሊከታት እንደሚችል የሚሰጉ ተንታኞች አሉ። እኔ የማማክራቸው ቢሆን ከእነኚህ ከሁለቱ ጎረቤት ሀገሮች ጋር ባላቸው ግንኙነት ዝግ ብለው አዳዲስ ድልድዮችን እንዲገነቡ ነው። እንደሚመስለኝ የሁሉም ዘላቂ ጥቅም በጋራ መስራት፣ ሶማሊያን የማረጋጋት የጋራ ስትራቴጂያዊ ጥቅም ላይም መተባበር ነው። አዲስ ተመራጩ ፋርማጆ ከሀገሪቱ ዙሪያ ካሉ ጎሳዎች የፓርላማ አባላት ድምጽ እንዳገኙ ተንታኞች ይናገሩላቸዋል። አብዛኛውን የአዋቂነት እድሜያቸውን የኖሩትና ዜጋዋ የሚሆኑት በዩናይትድ ስቴትስ ይሁን እንጂ በሶማሌዎች ዘንድ በአገር ወዳድነትና በአንድነት ገንቢነት ነው የሚታዩት። የኬንያው ከፍተኛ ፍርድ ቤት መንግስቱ የዳዳብን መጠለያ ሰፈር እንዳይዘጋ ከለከለው። በመጠለያ ጣቢያው ወደ 250 ሺህ የሚጠጉ የሶማሌ ስደተኞች እንደሚገኙበት ይታወቃል። የኬንያ መንግስት መጠለያ ጣቢያውን እንደሚዘጋ ባለፈው ግንቦት ወር አስታውቆ የነበረ ሲሆን የሰብአዊ መብት አስከባሪዎች ናቸው አቤቱታውን ያቀረቡት። ዘገባው የጅል ክሬግ ዘጋቢያችን ነው፣ ከአዲስ አበባ ያቀርበዋል። የኬንያው ከፍተኛ ፍርድ ቤት እንዳስታወቀው የዓለማችን ትልቁ የስደተኞች መጠለያ ጣቢያ ዳዳብ እንደተከፈተ ይቆያል። ዜናውን ይፋ ያደረጉትም መጠለያ ጣቢያው እንዲዘጋ መንግሥት ያሳለፈውን ውሳኔ ዛሬ ሐሙስ የሻሩት የከፍተኛው ፍርድ ቤት ዳኛ ጆን ማቲቮ ናቸው። ሶማሌ ስደተኞች ላይ ያነጣጠረው ያ የመንግሥቱ ውሳኔ ከጅምላ ግድያ አይተናነስም፣ ሕገ ወጥ በደልና አድሏዊም ነው። ከዚህ ሁሉ በላይ ደግሞ ሕገ መንግሥቱን የሚጥስ ነው። እንዲዘጋ የተደረገው የስደተኞቹ ጉዳይ መሥሪያ ቤትም እንዲከፈት ዳኛ ማቲቮ ወስነዋል። የኬንያ መንግሥት ይህን ወደ 258,000 የሶማሊያ ስደተኞችን የሚያስተናግደውን የዳዳብን ጣቢያ ለመዝጋት ውሳኔ ያሳለፈው እንደ አውሮፓ አቆጣጠር ባለፈው 2016 ዓ ም ግንቦት ወር እንደነበር አይዘነጋም። ያ ውሳኔ ለተጨማሪ ስድስት ወራት እንዲራዘም መደረጉም ይታወቃል። የ24 ዓመቱ መሐመድ አብዱላሂ ጅማሌ በዚህ መጠለያ ጣቢያ መዘጋት ከሚጎዱ ስደተኞች አንዱ ይሆን ነበር። ዛሬ ግን ደስታ ላይ ነው። ከሰማሁት ድንቅ ዜና ሁሉ ይሄ ታላቅና ከፍተኛ ደስታን የፈጠረልኝ ነው። አንዳንድ እኔን መሰል ስደተኞች ተወልደን ያደግነው እዚሁ መጠለያ ጣቢያ ውስጥ ነው። ሶማሊያን አይተናት አናውቅም። ስለ ሶማሊያም የሰማነው ምንም ነገር የለም። ስለዚህ ይህን የዳኛውን ውሳኔ ከልብ እንደግፋለን። በዚህ የፍርድ ቤት ውሳኔ ግን ያልተደሰቱ ወገኖችም አሉ። ለምሳሌ የኬንያው አገር አስተዳደር ሚኒስቴር አፈቀላጤ ኖዌንጋ እንጆካ ምክንያቱን ሲገልጡም መንግሥት መጠለያውን ለመዝጋት የተነሳሳበት ዋና ዓላማ አልተጠቀሰም ይላሉ። ይግባኝም እንላለን ነው የሚሉት። ዋናው ምክንያት የደህንነት የጸጥታ ጉዳይ ነው። መጠለያ ጣቢያው ከሰብአዊ አገልግሎት አልፎ የሽብርተኞች መፈልፈያና መፍለቂያ ሆነ። አልሻባብና ሌሎች የእርሱ ደጋፊዎች ኬንያ ውስጥ የሽብር ሥራ ለማካሄድ ሲወጥኑ መነሻቸው ዳዳብ ሆነ። ያ ሁኔታ ዛሬም አለ። ሌላው ነጥብ ደግሞ ሶማሊያ የተረጋጋች አገር ሆና እንዲያውም ፕሬዚደንቷን በትላንትናው ዕለት መርጣለች። የዓለም አቀፉ የሰብአዊ መብት ተከራካሪ አምነስቲ ኢንተርናሽናል ክልላዊ ምክትል ዲሬክተር ሚሼሌ ከጋሪ የፍርድ ቤቱን ውሳኔ አወድሰው ሲያበቁ ኬንያ ስደተኞችን በመደገፍ በማስተናገድ ረገድ ላበረከተችው አስተዋጽኦም እውቅና ሰጥተዋል። ይህ ሁኔታ ኬንያ ለስደተኛው ቤተሰብ ዘላቂ መፍትሔ በመስጠት ረገድ ብቃት ያለው አመራር የምታሳይበት ጥሩ አጋጣሚ ነው። ምናልባትም ጉዳዩን ወደ ሀብታሞቹ የምዕራባውያን መንግስታት ለማሳለፍ እና ስደተኞቹን የማስተናገድ ሸክሙን እንዲካፈሉ እድሉን ለመፍጠር ያስችላል። በተላለፈው ፍርድ ላይ የቀረበው ይግባኝ ምንም ውጤት ይኑረው፣ መንግሥታቸው ውሳኔውን እንደሚያከብር የአገር አስተዳደር ሚኒስቴሩ አፈቀላጤን ጆካ አልሸሸጉም። እንዴታ በሕጉ መሠረት ስለምንንቀሳቀስ ባንረታ እንኳ ውጤቱን እናከብራለን። የፍርድ ቤቱን ህሉናም አናቃልልም። ከአምነስቲ ኢንተርናሽናል ሌላ ሁማን ራይትስ ዎች የኖርዌው የስደተኞች ምክር ቤትና ዶክተርስ ዊዛውት ቦርደር ማለትም ድንበር የለሽ ሐኪሞች ይህን የኬንያ ዳኛ ያሳለፉትን ውሳኔ ይደግፋሉ። ኬንያ የዳዳብን መጠለያ እንደምትዘጋ ይፋ ካደረገችበት እንደ አውሮፓ አቆጣጠር ከ2016 ዓ ም በኋላ 34,000 ስደተኞች በተባበሩት መንግስታት የተመላሾች ድጋፍ መስጫ መስሪያ ቤት በኩል ወደ ሶማሊያ መመለሳቸው አይዘነጋም። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንሻገራለን። ወዲህ ወደ ዩናይት ስቴትስም ያመጣናል። ፕሬዚዳንት ዶናልድ ትራምፕ ስደተኞችን አስመልክቶ የሰጡት አከራካሪ ትዕዛዝ መጻኤ ዕድሉ በአሁኑ ወቅት በዩናይት ስቴትስ የፌዴራሉ ፍርድ ቤት እጅ ውስጥ ይገኛል። በመጨረሻው ግን ወደ ጠቅላይ ፍርድ ቤቱ ሊያመራ እንደሚችልም ተገምቷል። ይህ የስደተኞችን ወደ ዩናይት ስቴትስ መግባት ያቋረጠውና አብዛኞቹ የእስልምና እምነት ተከታዮች ከሚኖርባቸው ሰባት አገሮች ዜጎች ወደ አሜሪካ እንዳይገቡ በጊዜያዊ መልክ የሚያግደው የፕሬዚዳንት ትራምፕ ትዕዛዝ ባለፈው ሳምንት በአንድ የፌዴራል ዳኛ መታገዱም ይታወሳል። ሁለቱም ማለትም የሚስተር ትራምፕ ተቺዎችና ደጋፊዎች ይህን ሕጋዊ ጦርነት የሚያዩት በህገ መንግስቱ መሰረት ፕሬዚዳንታዊ ስልጣናቸው የሚፈተንበት፣ የፍትህ ዘርፉ ደግሞ ህጉን ተመርኩዞ ፕሬዚዳንቱን የመቆጣጠር መብቱ መጠበቁ የሚታይበት ቁልፍ ነጥብ አድርገው ነው የተከራከሩት። ጅመሎን ዘግቦበታል። ሰለሞን ክፍሌ እኖ ያቀርበዋል። ለፕሬዚደንት ትራምፕ ስደተኞች ወደ ዩናይትድ ስቴትስ ለመጓዝ የሚያደርጉትን ጥረት ለማጥበቅ የሰጡት ትዕዛዝ የአሜሪካውያንን ደህንነት ለማስጠበቅ በታቀደ ብቻ ነው was done የተደረገው የአገራችንን እንዲሁም የዜጎቻችንን ደህንነት ለማስጠበቅ ነው። የሚመጡት ሰዎች በእኛ ላይ ጉዳት እንዳያደርሱ ለመከላከል ነው። በእነዚህ ምክንያቶች ነው ትእዛዝ የወጣው። ይህ የሚስተር ትራምፕ ትእዛዝ ግን በመላ ዩናይትድ ስቴትስ ተቃውሞ ጫረ። ዲሞክራቶች የሕግ መወሰኛውን ምክር ቤት መሪ ቻክ ሹመርን ጨምሮ የሚያሰሙት ቅሬታ ፕሬዚደንቱ ሕገ መንግሥቱ ካጎናጸፋቸው ስልጣን በላይ ሄደዋል የሚል ነው። ያም ብቻ ሳይሆን መሠረታዊ የሆኑ የአሜሪካ እሴቶችም ሊሸረሸሩ ይችላሉ ሲሉ ስጋታቸውን ያስተጋባሉ። ሪፐብሊካኖች የፓርቲያቸውን ጥቅም ለማስጠበቅ የሚያደርጉትን ጥረት ወደ ጎን አድርገው ለሀገሪቱ የተሻለውን ነገር እንዲያስቀድሙ ነው ፍላጎታችን። አለበለዚያ መንግስታዊ ተቋሞቻችን እንዲሁም የአሜሪካውያንን ብርት የሚባሉ እሴቶች ይሸረሸራሉ። ተቃዋሚዎች አሁንም የሚሉት በፕሬዝደንቱ የወጣ የኢሚግሬሽን ትእዛዝ ልዩነት የሚያደርግና ሕገ መንግሥታዊ ያልሆነ ነው ነው። ፕሬዚደንቶች ስደተኞች ወደ ዩናይትድ ስቴትስ የሚያደርጉትን ፍሰት ለመቆጣጠር የሚወስዷቸውን እርምጃዎች በተመለከተ ካየ ነው፣ ግን ይላሉ የሕግ ጠቢቡ ዳን ማክላህልን ታሪክ ከሚስተር ትራምፕ ጎን ይሆናል። ፕሬዚዳንቱ ከኮንግረሱ በተሰጣቸው ስልጣን ላይ በመተማመናቸው ምክንያት ሰፊ ስልጣን አላቸው። ፖሊሲዎቻቸው ብልህናቸው አይደሉም ብላችሁ ልታስቡ ትችሉ ይሆናል። እሳቸው ግን በሕጉ ማዕቀፍ ውስጥ ሆነው እርምጃቸውን ለመውሰድ በጣም ሰፊ ስልጣን አላቸው። ሚስተር ትራምፕ ከተሰጣቸው ፕሬዝደንታዊ ስልጣን ውጪ መሄድ አለመሄዳቸውን አሁን የሚወስኑት የፌዴራሉ ፍርድ ቤቶች ይሆናሉ ሲሉ ሌላው የህግ ባለሙያ ፖል ሺፍ በርመን ያስረዳሉ። ጉዳዩ እንደሚመስለኝ እነዚህ ፕሬዚዳንታዊ ትዕዛዞች ከስልጣን በላይ ሄደዋል የሚለው ነው። እኔ እንደሚመስለኝ ትዕዛዞቹ በደርግም ፈጽሞ ኃላፊነት በጎደለው መልክ ይወጡ በመሆናቸው በሁሉም መንገድ ፕሬዚዳንቱ ከተሰጣቸው ስልጣን በላይ የሄዱ ናቸው። ዶናልድ ትራምፕ ወደ ፖለቲካው ዓለም ከመግባታቸው በፊት በዓለም አቀፍ ደረጃ መለያ ያለው የንግድ ተቋም የገነቡ ቱጃር ናቸው። አሁን ፕሬዚደንት ከሆኑ በኋላ ግን የኮንግሬሱና ፍርድ ቤቶች እየተቆጣጠሯቸው ውሱን በሆነ ሥልጣን ስር መሥራቱ ከባድ ፈተና ሊሆንባቸው እንደሚችል University, uh, James Tur, Yasra Dallu. We have separation of powers in our democracy. It's slow, it's deliberative. በዲሞክራሲያዊ አሰራራችን ውስጥ የስልጣን ክፍፍል የሚባል አለ። አዝጋሚ፣ ብዙ ክርክር ሊካሄድበት የሚችል ግን ግልጽ አሰራርን የተከተለ። እንደ ነጋዴ ግን አንዱ ሰራተኛቸውን ተባረሃል ማለት ይችላሉ እንደፈለጉ፣ ወይም ደግሞ ይሄ መሰራት አለበት ወደፊት ሊሉ ይችላሉ። በዲሞክራሲያዊ አሰራር ግን ያንን ማድረግ ባለመቻላቸው ተስፋ ሊያስቆርጣቸው ይችላል። አንድ ዝቅተኛ ፍርድ ቤት ፕሬዚደንት ትራምፕ ያወጡትን የኢሚግሬሽን ትዕዛዝ ማገዱን ተከትሎ በበርካታ አውሮፕላን ማረፊያዎች ስደተኛ ቤተሰቦች እንዲቀላቀሉ አስቻለና ደስታ ተፈጠረ። አሁን የመጨረሻውን ውሳኔ ይሰጣል ተብሎ የሚጠበቀው ጠቅላይ ፍርድ ቤቱ ነው። አድማጮች፣ ቀጥሎ የሚቀርበው በትላንትናው ምሽት ጀመር አድርገን በሰዓት እጥረት ሳቢያ ሙሉውን ማቅረብ ሳንችል የቀረ ነው የያዝነው የጥቁር አሜሪካውያን ታሪክ መታሰቢያ ወርሃ የካቲት ላይ ያተኮረ አጭር ቅንብር ነው። የያዝነው ነው የየካቲት ወር በዚህ በዩናይትድ ስቴትስ የጥቁር አሜሪካውያን ታሪክ የሚዘከርበት ወር ነው። በዓመታዊው ሥነ ሥርዓትም የአፍሪቃ አሜሪካውያን ታሪክ የዛሬውን ገጽታ ይላበት ዘንድ ለቅ ያለ ሚና የተጫወቱ ባለታሪኮች የሚወደሱና የሚዘከሩበት፣ በቀጣዩም አጭር የራዲዮ ድምፅ ቀድሞ በባርነት ይገዙ ከነበሩ ጥቁር አሜሪካውያን ያለሙት በነበረ ሰፋፊ እርሻ የተወለደች አንዲት ጥቁር አሜሪካዊት ዘረኝነትን ለመዋጋት ያደረገችውን ተጋድሎና የመጀመሪያዋ ጥቁር አሜሪካዊት ሚሊዮነር ምንም የሚሊዮን ዶላሮች ባለቤት ለመሆን የበቃችበትን ታሪክ በአጭሩ መልከት እናደረጋለን። ባለ ታሪኳ ማዳም ሲጄ ዋከር ናቸው። አሌሊያ በንድልስ የታሪክ አጥኚና የማዳም ሲጄ ዋከር የልጅ ልጅ ናቸው። የሕይወት ታሪካቸውንም ጽፈው ለሕትመት አብቅተዋል። ዋከር በእርግጥ የአሜሪካዊነት ታላቅ እልም የሚባለው ሁነኛ ማሳያ ናቸው ይላሉ። በንድልስ እንደ አውሮፓውያን የዘመን አቆጣጠር በ1860ዎቹ በባርነት ይገዙ ከነበሩ ወላጆቻቸው አብራክ ተወልደው ነጻ ሰው ለመሆን በመብቃት ከቤተሰባቸው የመጀመሪያዋ ልጅ ናቸው። እንደ አውሮፓውያን የዘመን አቆጣጠር በ1919 ዓ ም በ51 ዓመት ዕድሜያቸው ከዚህ ዓለም በሞት ሲለዩ ሚሊዮነር ለመሆንም በቅተዋል ይላሉ የታሪክ ዘጋቢዋ የልጅ ልጅ ልጃቸው በንድልስ። አሁን ወከር በሀይኛው ክፍለ ዘመን ራሳቸውን ለታላቅ ስኬት ካበቁ የንግድና የፈጠራ ሀሳብ አፍላቂ ሴቶች አንዷ ናቸው። የራስ ጸጉራቸው በደገፈበት ወቅት የተለያዩ ለሕክምና የሚውሉ አገልግሎቶችን ከሞከሩ በኋላ በተለይ ለጥቁር አሜሪካውያን ሴቶች ልዩ የጸጉር ቅባቶችን በመቀመምና በመጨረሻም ለገበያ ማብቃት ችለዋል። በጣም የወደድኩላት የራሷን ምስል ነው የቅባቶቹ ማሸጊያዎች ሽፋን ላይ እንዲወጣ ያደረገችው። ጥቁር ሴቶች በጊዜው ተቀባይነት ባለው የአውሮፓውያን የውበት ሚዛን ሳቢያ በራስ መተማመን አይሰማቸውም ነበርና፣ ለጥቁር ሴቶች ጥቅም የሚውል ምርት የሚሸጡ ሌሎች መሰል ኩባንያዎች እነሱን የማይመስሉ ሰዎችን ምስል ነበር የሚያወጡት። ከዚያም በተለያዩ አገሮች በመዘዋወር ለመዋባቢያ ቅባቶችንና ሌሎች ምርቶችን የሚያመርቱና የሚሸጡ ሴቶች የሚበዙበት ግዙፍ የንግድ ግዛት መሰረቱ ይላሉ በንድልስ። ላለፉት አርባ ዓመታትም በተለያዩ አካባቢዎች በመጓዝ የዋከርን እጅግ አስደማሚ የህይወት ታሪክ በማጥናትና በመዘገብ ያሳለፉት በንደልስ። የቅማያታቸው ታሪክ ስለ ውበት ቅመማና ገበያ ብቻ ሳይሆን ሴቶች በገቢ ራሳቸውን መቻል ስለመቻላቸው አንዱ መነሻ ለሌላ ግዙፍ መዳረሻ ምክንያት ስለመሆኑ ጭምር ነው። ሴቶች በሚያገኙት ገቢ የቤት ንብረት ባለቤት ለመሆን እንዲበቁ ልጆቻቸውን ማስተማር ይችሉ ዘንድ መርዳቷን ነው ህይወቷን ስመረምር በማጤኔ ታላቅ ደስታ የሰጠኝ ይላሉ። Corny with that Illuminati mess paparazzi catch my fly in my cocky fresh I'm so reckless when I rock my Givenchy dress I'm so possessive so I rock his rock necklaces my daddy Alabama mama Louisiana you mix that negro with that Creole make a Texas Bama In my I see it, I want it. I yellow, want it, I I dream it, I work hard, I run till I own it. I on I Al alligators. A with a in I go out, I go hard, I go hard, Get what's mine, hey what's mine. I'm a star, I'm cause I slack, I slay. አሁን አድማጮች፣ በያዝነው ወርሃ የካቲት በመከበር ላይ ያለው በመወደስ ላይ ከሚገኙት የጥቁር አሜሪካውያን እንቁ ታሪኮች ያንዳንዱን በብድግ ብድግ እንተርካለን። የሰማችኋትም ቢያንስ የነበረች ፎርሜሽን በተሰኘው ዜማዋ። አድማጮች፣ አሁን ለሙዚቃው ጊዜ I got hot አቦን ኢንፎርሜሽን ደቂቃ መኖሩን እርግጠኛ አልነበርኩም አድማጮች የምትከታተሉት በ19፣ 22ና 25 ቤትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ አራት ሰዓት ይቀጥላል። ወደ ሁለተኛው አጋማሽ ከመዝለቃችን በፊት ከእናንተ ከአድማጮቻችን ከደረሱን አስተያየቶች ጥቂቱን እናስቀድማለን። ጤና ይስጥልኝ የአሜሪካ ድምጽ ሬዲዮ ጣቢያ አዘጋጆች፣ በቅድሚያ እንኳን ለሰባ አምስተኛው በዓላችሁ አደረሳችሁ ላለው በረጅም እድሜ ነው። መቼም ይህንኑ በዓል ምክንያት በማድረግ እንደው የነበራችሁ ትዝታ አካፍሉ ባላችሁት መሰረት እኔም ትዝ የሚለኝን ልናገር ብዬ ነው እና ሬዲዮ ጣቢያውን መከታተል የጀመርኩት ከስምንት ክፍል ጀምሮ ነው። አስራ ሰባ አምስት ዓመተ ምሕረት አካባቢ ይመስለኛል። ከዚያ ጊዜ ጀምሮ እስከዛሬ ድረስ ቋሚ አድማጫችሁ ነኝ እንደ ብዙዎቹ በወቅቱ በአንድ ዕለት ምሽት ላይ በድንገት ሬዲዮ ዝም ብለን ስንጎረቦች በድንገት እንዳገኘናችሁ ትዝ ይለኛል። የአማርኛ ሬዲዮ ስንሰማ ምንድን ነው ይሄ የአማርኛ ጣቢያ ከውጭ ሀገር የሚተላለፍ ብለን እስከ መጨረሻ ወረ ስንሰማችሁ መዝጊያችሁ ላይ እናንተ መሆናችሁን ያወቅን ከዛ ጊዜ ጀምሮ እንከታተላለን። በተለይ በኢትዮጵያ ያሉ አይነት ምራን በብዛት አድማጮቻችሁ መሆናቸውን ስነግራችሁ በእርግጠኝነት ነው። በጣም ብዙዎቹ የእናንተ ልጅ ጣቢያ አድማጮች ናቸውና ይህን ማወቅ ያስፈልግ ይሆናል። አንድ ዝዝም ላይ ነገር በወቅቱ ጣቢያችሁን በጣም ተማሪዎች ከፈለጋቸው የተነሳ አንድ ልጅ እስከ ሶስት ሰዓት ድረስ አምሽቶ እኛ ቤት ጣቢያው ለመስማት ሲል መሽቶበት ጅብ ሊበላው እንደነበር አስታውሳል ወኝ ሰላም ለእናንተ ይሆን ኢህአዴግ ሰሞኑን እንደው ከተቃዋሚ ፓርቲዎች ጋር እንደራደር ይላል። መቼ ነው የተጣሉት? በምርጫ አሸንፍ ያለው እያለ የኢህአዴግ ራሱ መቶ በመቶ አሸንፍ ያለው ብሏል። ከምርጫ ቦርድ ጋር ነው የተጣለው። እሱ ኢህአዴግ ራሱ ራሱ ከምርጫ ቦርድ ጋር ይታረቅ። እኛ ባልናችሁ እንደዚህ አድርጎ እየተባለ እንደዚህ ዘጠና ሰባት ላይ ምርጫውን ተሸንፎ በስነ ስርዓት ሲኖሮ አሁን ቢወዳደር የት በደረሰ ኖሮ። አሁንም እጁ ላይ ነው ጊዜው ያለበት ህብረተሰብን እየበደሉ አይደለም እንደራደረ ማለት ይህ ምንም እድገት ህዝቦቿ እያለቆ ንጋ እድገት እድገት አይባልም። እና ስለዚህ አሁንም ቢሆን እንደራደር ሲል ከህብረተሰቡ ጋራ ነው እንጂ አባቶች፣ እህቶች ጋራ ከእነሱ ጋር መጀመሪያ ይደራደር፣ ይታረቅ፣ እርስ በርሱ ህዝቡን ያስማማው። እኔን ደግፉን ብቻ አይበት። የፈለገውን ይደግፋል፣ የፈለገውን አይደግፍም። ሌላውም ዓለም ላይ ኢትዮጵያ ውስጥ ግን ለየት ያለ ነገር ነው። ስለዚህ ዝም ብሎ እንደው ስልጣኑን ለህዝቡ አስረክቦ ራሳችሁ ምረጡ ቢል ይሻላል። እንደራደር ከ አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉልን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበድና አዳነች ፍሳሐየንን ሁለተኛውን አጋማሽ ስርጭታችንን ቀዳሚው ወዳደረግነው ነጥብ እንውሰዳችሁ። በኢትዮጵያ የአስቸኳይ ጊዜ አዋጅ ከታወጀ በኋላ የታሰሩ ከ11 ሺህ በላይ እስረኞች በተለያዩ ቦታዎች በሁለተኛ ዙር የተሃድሶ ስልጠና ወስደው መለቀቃቸው ተገልጿል። ከእነዚህ ውስጥ የበዛውን ቁጥር የሚይዙት በጦላይ ማቆያ ማዕከል ስልጠና የወሰዱት እንደሆኑም የአስቸኳይ ጊዜ አዋጁ ኮማንድ ጽህፈት ቤት በጥር ወር መጨረሻ ለሀገር ውስጥ መገናኛ ብዙኃን ማስታወቁ ይታወሳል። ጽዮን ግርማ ከዚህ ከጦላይ ማቆያ ማዕከል የተለቀቁ ሁለት እስረኞችን አነጋግራ ተከታዩን ዘገባ አጠናቅራለች። በኦሮሚያ ክልል የተነሳውን ተቃውሞ ተከትሎ ከዚያም በአማራ ክልል ቀጥሎ በደቡብ ኢትዮጵያ አንድ ዓመት የዘለቀ ተቃውሞ አስተናግዳለች። እነዚህን ተቃውሞዎች ተከትሎ በሀገሪቱ ለስድስት ወር የሚቆይ የአስቸኳይ ጊዜ አዋጅ ከታወጀ አራት ወራትም ተቆጥረዋል። በዚህ ጊዜ ውስጥ የምን ያህል ሰዎች ሕይወት እንደጠፋ ምን ያህል ሰዎች እንደቆሰሉ ምን ያህል ንብረት እንደወደመና ምን ያህል ሰዎች እንደታሰሩ በገለልተኛ አካል ተጣርቶ የተነገረ ቁጥር እስካሁን የለም። መንግስት በተለያዩ ጊዜያት በመቶዎች የሚቆጠሩ ሰዎች ሕይወት ማለፉን አምኗል። ዓለም አቀፍ የሰብአዊ መብት ተሟጋቾች እስከ ህዳር 2008 ድረስ ባወጡት ሪፖርት የ500 ሰው ህይወት ጠፍቷል ብለዋል። በአገር ውስጥ የሚንቀሳቀሱ የተቃዋሚ የፖለቲካ ፓርቲዎች ደግሞ የሟቾቹን ቁጥር በሺ ቤት ያደርሱታል። ከተቃውሞና ከአስቸኳይ ጊዜ አዋጁ በኋላ የተረፉት ወደ እስር ቤት የተወሰዱ ናቸው። መንግስት በአስቸኳይ ጊዜ ኮማንድ ፖስቱ እዝ ስር ከ24 ሺህ በላይ ዜጎችን ማሰሩን መግለጹ ይታወሳል። እነዚህ እስረኞች ደግሞ ተሰጥቷቸዋል የተባለውን የተሀድሶ ስልጠና ወስደው 21152 እስረኞች በሁለት ዙር መለቀቃቸውን የኢትዮጵያ መንግስት በሀገር ውስጥ መገናኛ ብዙሀን አማካኝነት አስታውቋል። ጥር 25 2009 ዓ.ም የተፈቱት ከ11 ሺ በላይ እስረኞችም በዚሁ በ21 ሺ ውስጥ የሚካተቱ እስረኞች ናቸው። በዚህ ዕለት የተፈቱት ከኦሮሚያ ክልል ምዕራብ ሸዋ ዞን ሰንቀሌ ፖሊስ ማሰልጠኛ፣ ከደቡብ ክልል ከይርጋለም የታድሶ ማዕከልና ከጦል ላይ ማቆያ ማዕከል የተፈቱ ናቸው ተብሏል። ከምስራቅ ሀረርጌ የተለያዩ ከተሞች ተይዘው ታስረው የነበሩ ሁለት ሰዎችን አነጋግሬ ያለው ስማቸው አድራሻቸውና ትክክለኛ ድምጻቸው እንዳይተላለፍ አጥብቀው በጠየቁን መሰረት ማንነታቸውን ደብቀን ስለ ቆይታቸው አነጋግረናቸዋል። መጀመሪያ አስተያየት ለመስጠት ፈቃደኛ ለሆኑት እድሜያቸው አርባ አምስት አመት እንደሆነ ለነገሩኝ ግለሰብ እንዴት እንደታሰሩ ጠይቄያቸው ነበር። እንደ ዝንዝን በሰው ሰበተው ተጠቆመ ነው የታሰርኩት በምን እንዳያጠፋቱ ለራሴ ማላ ታሰርኩኝ። እዚህ ከታሰርኩ በኋላ ለምንድን ነው የታሰርኩት ሲባል በቃ ታስራሃል፣ ሰው ነው የጠቆመው፣ እስከምናጠራ ቁጭ በል ተብዬ ነው። ሁለት ወር እዚህ ፖሊሳ ውስጥ ንቆየ። ዛሬ ትለቀቃላችሁ፣ ነገ ትለቀቃላችሁ፣ ቃቃላችሁ በመጨረሻ ላይ በቃ መውጣቱ ተቀርጦ ከሌሊቱ ማታ ውለን ማታ በሁለት ሰአት መኪና መጥቶ በቃ እዛ ወሰዱን ማለት ነው። ወደ እዛ ወደ ጦላ የት እንደምንወስዱ እንኳን ሳናውቅ እዛ የገባን በኋላ ከገባን በኋላ ነው ያወቅ ነው። እኚህን ግለሰብ ጦላይ ከተወሰዳችሁ በኋላ የጦላይ ቆይታችሁ ምን ይመስል ነበር አልኳቸው። ከቀኑ በስድስት ሰዓት ነው የገባ ነው። ስንገባ እዛ ዳቦ አንዳንድ ዳቦና አንዳንድ ጠለሰ ውሃ ሰጡን። ያ እንዲን በቃ ከዛ አደር ነው ስናድር ጠዋት አንዳንድ ዳቦ እና ተመልሶ አንዳንድ ሻይ ሰጡን። ከዛ እኛ ብችል ምናምን ይኖራል አሉ። ከዛ በፊት ምንም ያ እንደሌለ ብቻ ተረዳን። ስናድር በሰላም ስናድር በቃ ስጋታችን እየለቀቀን ሄደ። ከዛ ቀን ስንደርስ የሆነ ሽሮ ነገር ተሰርቶልን ሁለት ዳቦና ሽሮ ተሰጣን ተሰጠን በላን በቃ ዛ በቀን በሶስት ሶስት ጊዜ በቃ ሁለት ሁለት እና አንዳንድ ዳቦ እየተሰጠን አርባ ሶስት ቀን የቆየ ነው ማለት ነው። ግን ጥፋት አል ያላባቸው ሰዎች ተብሎ ከኛ ውስጥ ተለቅሞ ወደ አስራ ስምንት ሰው ወደ ማዕከላዊ የወሰዱ ሰዎች አሉ። እኛ ስፖርት ብቻ ነው የሚያሰሩን። ጠዋት ጠዋት ከሽንት ቤት ከቤት እስከ ሽንት ቤት ከሽንት ቤት መልስ እስከ ቤት ድረስ እግራችሁ ጫማ አውልቁ ተብለን አውኮብኮቡ በማክብኮ ማለት ነው። እያንከበከቡን ማክብኮ ማለት ስፖርት ነገር ነው። ጆሮ ይዛችሁ ዝለሉ ብሎን እየዘለለን ስፖርት መልክ ማለት ነው። በቃ ቅጣት ለቅጣት ተብለን መጀመሪያ እንደገባን ጫማ አውልቀን ነበረ። አውልቀን ነው ስፖርት የምንሰራ። በኋላ ሁለተኛው ቀን ጫማ ልበሱ ተባለ። ያንን ጫማ ለብሰን ምክንያቱም እዛ የጦር ካምፕ ስለሆነ የተለያየ ብረት የብረት ነገሮች አሉ። ምስማር፣ ጥይት፣ ሬሳ ብረቱ የተለያየ ብረት ነው ያለው። እስረኞቹ በዚህ ሁኔታ ከተቀጡ በኋላ የተሃድሶ ስልጠና የሚል መጠሪያ በመንግስት የተሰጠው የርዕዮተ ዓለም ትምህርት እንደተሰጣቸው ይናገራሉ። ትምህርቱ ለኢህአዴግ አስተሳሰብ በጣም የወገነ ነበርም ይላሉ። የአስቸኳይ ጊዜ አዋጁ ኮማንድ ሴክረታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈርጌሳ እነዚህ እስረኞች ከመለቀቃቸው አንድ ቀን አስቀድሞ ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ ሰልጣኞቹ የተሻለ ግንዛቤ ሊወስዱበት የሚችሉበት ሁኔታ ተፈጥሯል ብለው ነበር። ህገ መንግስቱና ህገ መንግስታዊ ስርአቱ ላይ ያላቸው ግንዛቤ እንዲዳበር ተደርጓል። አገራችን አጠቃላይ እስካሁን የነበረችበት ሂደትና ቀጣይ እስከ ሀገራችን ምንድን ነው የሚጠበቀው የሚለውን አጠቃላይ አቅጣጫዎችም ጭምር በቂ ግንዛቤ እንዲይዙ ያደረገበት ሁኔታ አለ። በስልጠና ሂደት ላይ የተሻለ ግንዛቤ የፈጠሩና የተሻለ አመለካከት ይዘው የተገኙ መሆኑን በራሳቸውም ጭምር የገለጹበት ሁኔታ አለ። በዚሁ በጦላይ እስር ቤት ታስሮ የነበረ እና የተለቀቀ የዩኒቨርሲቲ ተማሪ የነበረ ወጣት ስለ ጦላይ ቆይታው ሲናገር እርሱ በታሰረበት ክፍል አንድ መቶ ሰዎች እንደነበሩ ይናገራል። አዛውንቶች ከአስራ አምስት በላይ ይሆናል። አዛውንቶች እና እነሱም እንደኛው ነው የሚቀጡት ቅጣትን ቅጣቱ በጣም እንዲህ ተኝተን እንደምንሄድ ነው ቅጣት የሚሰጠን ተኝተን ድንጋ ውስጥ እንሄዳለን። በእግር ነው ሽንት ቤት የምንሄደው በእግር ነው ከሽንት ቤት የምንመጣው። ያው እንግዲህ ተያይዘን ነው በአንድ መቶ ሶስት ተያይዘን ትምህርት ቤት እንሄዳለን። በአንድ መቶ ሶስት ተያይዘን ወደ ቤት እንሄዳለን። በአንድ መቶ ሶስት ተያይዘን ሽንት ቤት እንሄዳለን። እጅ በእጅ ማለት ነው። አራት በአራት ይባላልና እጅ ለእጅ አራት ለአራት እንያያዛለን። ከዛ አንድ መቶ ሶስት እንደዛ በአራት በአራት ተያይዞ ነው ሽንት ቤት የሚሄደው። ሽንት ቤት በጣም ው በአይን ራሱ ማየት በጣም የሚደብር ነው። ወት ሰለሽ ያለው ባይዛስ ለማድረግ ለመጠቀም ዜነ ባይዛስ ለማድረግ በጣም ነው የሚደብረው። ያው እንግዲህ ግዴታ ስለሆነ እንጠቀማለን። በጣም ነው በቃ ስንት ቤት አይባልም ያ ነገር ማለት ነው። ተቆፍሮ በሆነ ሸራ ነው ተዘጋው። ያው እንግዲህ መጠቀም ግዴታ ስለሆነ እንጠቀማለን። እዛ ገብተሽ ስለ ጦላይ ቆይታቸው ያደረግነው ቆይታ አላበቃም። በዚህ ቆይታቸው መንግስት የተሀድሶ ስልጠና መውሰዳቸውን ገልጿል። ስልጠናው ምን ነበር ጠይቄያቸዋለሁ። መንግስትስ ስለ ስልጠናው ምን ብሏል? በዚህ ዘገባ ውስጥ ተካቷል። ቀጣዩን በነገ ምሽት ፕሮግራም ይዤ እመለሳለሁ። ጽዮንን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። አሁን ሌላ ልዩ ዘገባ ወደ አዲስ አበባ ይወስደናል። ሊካሄድ የታቀደው የገዢው ፓርቲና የተቃዋሚዎች ድርድር መንደርደሪያ የሆነ ስብሰባ ለፊታችን የካቲት መጠራቱን ተሳታፊዎች አስታወቁ። በሌላም በኩል ከኢህአዴግ ጋር ለድርድር የተጋበዙ ፓርቲዎች አንድ አቋም ይዘው እንደሚቀርቡ ዛሬ መግለጫ ሰጡ። ዛሬ መግለጫ የሰጡ 11 ተቃዋሚ ፓርቲዎች ተሳታፊዎች ገልጸዋል። በድርድሩ የሚኖረው አካሄድ የሚወሰነው በሥነ ደንቡ ላይ በሚደረገው ውይይት መሆኑን የኢህአዴግ ቃል አቀባይ ለአሜሪካ ድምፅ ሬዲዮ አስረድተዋል። እስክንድር ፍሬው ዝርዝር ዘገባውን ልኮልናል። ገዢው ፓርቲ ኢህአዴግና 21 ተቃዋሚ ፓርቲዎች ለሚሳተፉበት ድርድር ዝግጅት እየተደረገ ሀሳቦች እየቀረቡ ነው። የድርድሩን የሥነ ስርዓት ደንብ በተመለከተ ተሳታፊ ፓርቲዎች ሁሉ ሀሳባቸውን በጽሑፍ እንዲያቀርቡ ተጠይቀዋል። ይህንንም እያደረጉ ነው። የስብሰባው ስነ ስርዓት እንዴት ይሁን፣ መድረኩን ማን ይምራው፣ የታዛቢዎች ጉዳይ ምን ይምሰል፣ ለመገናኛ ብዙሀን የሚሰጡ መግለጫዎችስ እንዴት ይሁኑ በሚሉ አራት ነጥቦች ላይ ፓርቲዎች የጽሁፍ አስተያየት እያስገቡ ነው። በመላው ኢትዮጵያ አንድነት ድርጅት መኢአድ ጽፈት ቤት የተሰባሰቡ ስድስት ፓርቲዎች በአራቱ ነጥቦች ላይ ያላቸውን ሀሳብ ያዘለ ደብዳቤ ማስገባታቸውን የገለጹት ሰሞኑን ነው። በቅንጅት ለአንድነትና ለዲሞክራሲ ፓርቲ ጽፈት ቤት የተሰባሰቡ ሌሎች አስራ አንድ ተቃዋሚ ፓርቲዎች ደግሞ ይህንኑ ደብዳቤ ለህዝብ ተወካዮች ምክር ቤት ማስገባታቸውን ዛሬ ይፋ አድርገዋል። ፓርቲዎቹ ዛሬ በሰጡት መግለጫ በድርድሩ የሚሳተፉ ተቃዋሚ ፓርቲዎች ተመሳሳይ አቋም ይዘው እንደሚቀርቡ ተስፋቸውን ገልጸዋል። የእኛን መተባበር የማይፈልጉትን ሁሉ የምናሳፍርበት እንዲሆን በህዝባችን የጋራ ጥቅም ላይ እንተባበር የሚል ጥሪ እናስተላልፋለን ያሉት ሀያ አንዱ ፓርቲዎች በሁለት ወይም በሶስት ቡድን እየተንቀሳቀሱ መሆኑን የተናገሩት የአስራ አንዱ ፓርቲዎች ስብስብ አስተባባሪና የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ትዕግስቱ አወሉ ናቸው። ሀያ አንድ የነበረው ወደ ሁለትና ሶስት መምጣቱ በጎ ጅምር መሆኑን የገለጹት አቶ ትዕግስቱ የበለጠ ለመቀራረብ ጥረቶች እንደሚደረጉም አመልክተዋል። ቢያንስ አሁን ወደ ሶስት የተደራጀ ሀሳብ መጥቷል ወይም ወደ ሁለት መጀመሪያ የየተደራጀው ሀሳብ ስብስብ ይጠይቃል። ከዛ በኋላ የቡድንና የቡድን አባቶች በሚለው ደግሞ ግንኙነቱ አለ። አሁን አንዳንድ ግንኙነቶች አሉ። እኛ ጋር አሁን አመራር ፈጥረናል። እኔ ሰብሳቢ ነኝ ወይም አስተባባሪ ነኝ። አቶ አየለ የስብስቡ ምክትል ሰብሳቢ ነው ወይም አስተባባሪ ነው። አቶ ገብሩ ደግሞ ጸሐፊ ነው። አመራር ፈጥረናል። እዛም እንደዚሁ የቡድን አባት ከተፈጠረ የቡድን አባቶች ደግሞ ይገናኛሉ። ይሄ ስትራቴጂያችን ነው። ይሄን ለመጀመር ዛሬ ይሄኛው ስላለ ነው እንጂ ፕሮግራም ይዘናል፣ እቅድ ይዘናል። ይስሙም አይስሙም እቅድ ይዘናል። ሁለተኛ ነገር ደግሞ መድረኩ ያገናኘናል። ስለዚህ ከዛም በኋላ እየተሰባሰብን ስራዎች እናስተካክላለን፣ መግባባቶች እንመጣለን የሚል ነው። ተቃዋሚ ፓርቲዎች ከገዢው ፓርቲ ጋር ለመደራደር እየተዘጋጁ ያሉት እርስ በርስ ያላቸው ልዩነት ባልጠበበበት ሁኔታና ሰዓት ነው። ዛሬ መግለጫ ከሰጡት ፓርቲዎች አንዳንዶቹም ይሄው ልዩነት የፈጠራቸው ናቸው። እነዚህ ፓርቲዎች ከእኛ ይልቅ ለገዢው ፓርቲ ይቀርባሉ በሚል ትችት የሚሰነዝሩ ሌሎች ተቃዋሚ ፓርቲዎች መኖራቸው የአደባባይ ሚስጥር ነው። አቶ ትዕግስቱ ከዚህ አንጻር የተነሳውን ጥያቄ የመለሱት አንዱ ሌላውን መፈረጁ እንደማያዋጣ በማብራራት ነው። የገዢው የሚቀርባላችሁ ማለት ይሄ ስብስብ ምናልባት እየጠቀሱ ያሉት የጋራ ምክር ቤት አባል ድርጅቶች፣ በአዊ የተቋቋሙ የጋራ ምክር ቤት አባል ድርጅቶች የገዢው ይቀርባሉ። በሌላ ወገንም የጋራ ምክር ቤት አባል የሆኑ ድርጅቶች እዛም ጎራሉ፣ ዝም ጎራሉ፣ ጥያቄም ያቀረቡ አሉ። ያ ከሆነ መገለጫው ያስ እኛ ግን በአዋይ የተቋቋመ ነገር ተግባራዊ ከማድረግ አንጻር ነው እንጂ የመቅረብ የብሎክ ጉዳይ አለ። ይ ለፕሮፓጋንዳ ፍጆታ ይጠቅማል፣ ምንም ጥርጥር የለውም። ተቃዋሚ ፓርቲዎች ልዩነት ውጤቶች፣ ምንም እዚህ ላይ ጥርጥር የለውም። ነገር ግን ያ ልዩነት አሁን እስኪ እንማርበት ነው እንማርበት ነው። ስለዚህ ይሄ ፍረጃ ይሄንን ሀገር ዝህን ችግር ለመፍታት ይልቅ እያባባሴ የመጣ ነው የሚለውንም እኛም ወስደን ራሳችንን እንፈትሽ ይገባል የሚል አሳሰብ ነው ያለን። እኛ አስራ አንዳችን በዚህ ጉዳይ ላይ እየተነጋገርን ነው። የአስራ አንዱ ፓርቲዎች ስብስብ ምክትል አስተባባሪ የሆኑት የቅንጅት ለአንድነትና ለዲሞክራሲ ፓርቲ ሊቀመንበር አቶ አየለ ጨሚሶም ተመሳሳይ ሀሳብ አንጸባርቀዋል። ከቪኦኤ የተነሳ ነገር አለ። ይሄ ስብስብ ለገዢ ፓርቲ የቀረቡ ናቸው ተብሎ ከሌላ አካል እንዲ ያለ ነገር ይወራል ነው እኛ ኮ የውጭ ሀገር ጠላቶች አይደለንም፣ ወንድማማቾች ነን። የሀሳብ ልዩነት ነው ያለን። የአመለካከት የሀሳብ ልዩነት ነው ያለው። ልዩነቱን እንምትና ማጥበብ የሚቻለው ሳይንሳዊ በመሆነም ሁኔታ ዲሞክራሲያዊ አሰራርን መሰረት አድርጎ ልዩነቱን ለማጥበብ የሰው ልጅ ተቀራርቦ መወያየት አስፈላጊ ነው። ጦር የማይፈታው ውይይት ይፈታዋል። መነጋገርን፣ መወያየትን ማሳመንን የሀሳብ በላይነትን አንጥቶ መተማመንን ያመጣል። ባልተማመኑት ነገር እንዳልተማመኑ ተቀብሎ ለወደፊት ለመተማመን፣ በተማመኑ ደግሞ በጋራ የሚሰራበት ሁኔታ መፈጠር አለበት ብለነው ሀገራት የምናምነው በዚህ ሁኔታ በጋራ ምክር ቤት ኮደፍ ኮንደክትን አክብረን የምንንቀሳቀሳቸው ፖለቲካ ፓርቲዎች ከኢህአዴግ ጋር ዘጠኝ ነን። ነገር ግን በዚህ ስብስብ ውስጥ ያሉት አሁን የጋራ ምክር ቤት አባላት ብቻ አይደለም። ለሀገሪቱ ሰላማዊ ድርድር እንደሚያስፈልግ ጽንፍ መውጣት ለህዝቡ ጠቅሞ አልጠቀመም፣ ያስከተለውስ ጉዳት ምንድን ነው የሚለው ነገር ለይተን ማወቅ አለብን። ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግም ለድርድሩ የበኩሉን ዝግጅት እያደረገ መሆኑን አስታውቋል። ድርድርና ውይይት ለማድረግ ፍላጎትና የተሟላ ዝግጁነት አለው ብለዋል። በኢህአዴግ ምክር ቤት የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ ፈቃዱ ተሰማ በስልክ ለአሜሪካ ድምፅ ሲናገሩ ከፓርቲዎች ጋር ብቻ ሳይሆን ከሲቪክ ማህበራትና ምሁራን እንደዚሁም በህጋዊና ሰላማዊ መንገድ ሀሳባቸውን ከሚያራምዱ ሌሎች ወገኖች ጋር ድርድሮች፣ ውይይቶችና ክርክሮች ለማካሄድ ዝግጁ መሆኑን ያመለከቱት ኢህአዴግ ተነሳሽነቱን በመውሰድ ለአገር አቀፍ ፓርቲዎች ያቀረበው ጥሪም ከዚህ ዝግጁነቱ የመነጨ መሆኑን አቶ ፈቃዱ ጠቅሰዋል። እንደ ሌሎቹ ፓርቲዎች ሁሉ በስብሰባው የሥነ ስርዓት ደንብ ወይም ሞዳሊቲስ ላይ ያለውን ሀሳብ የሚገልጽ ደብዳቤ ለማስገባት እየተዘጋጀ መሆኑንም ጠቅሰዋል። በዚህ ላይ ዝግጅት እየተደረገ ነው ያለው። ዝግጅቱ ተጠናቆ በቅርብ ቀናት ውስጥ የሚገባ ይሆናል ማለት ነው። አቶ ፈቃዱ ወደ ሌላ ጥያቄ ልውሰድዎት። እንግዲህ የተቃዋሚ ፓርቲዎች ሀያ አንድ ናቸው አሁን የሚሳተፉት በድርድሩ ገዢው ፓርቲ ሲደመር ሀያ ሁለት ይሆናል። ኢህአዴግ ከተቃዋሚዎች ጋር ይደራደራል ሲባል ሀያ አንዱንም እንደ አንድ እያንዳንዳቸውን በተናጠል ነው የሚመለከታቸው ወይስ ተቃዋሚዎቹ አንድ ሆነው መጥተው ከእነሱ ጋር በጋራ እንዲደራደር ነው የሚጠበቀው? ምንድን ነው በገዢው ፓርቲ በኩል ያለው ከዚህ አንጻር? አራቱ ካነሳናቸው ውስጥ የስብሰባ ስነስርዓቱ ምን ይሆናል የሚለው ሞዳሊቲ የሚመልሰው ይሆናል ማለት ነው። ስለዚህ የጋራ አቋም ያላቸው ተመሳሳይ አቋም ያላቸው አንድ ቦታ የሚሆኑበት ሁኔታ የሚፈጠር ይሆናል ማለት ነው። ወደፊት የሚወሰር ሆነው ውይይታችን ወቅትም ይሄ ተነስቶ ነው የነበረው ማለት ነው። ስንት ሰው ማሳተፍ አለበት በውይይቶቻችን ላይ ስንት ሰው ነው ከየፓርቲው የምናሳተፈው የሚል፣ ስንደራደርስ ሀያ አንዱ አንዱን ኢህአዴግ ብቻ ነው ሮ የሚደራደሩት ይህ በተናጠል ነው ወይም ደግሞ ተመሳሳይ አቋም ያላቸው ወደ አንድ ቦታ መጥቶ ነው ከአራት ከአምስት ከሚሆኑ ተመሳሳይ ካላቸው ነው የሚደራደረው የሚሉ ነገሮች የስብሰባ ሥነ ሥርዓቱን ጭምር ውስጥ የሚታይ ነገር ስለሆነ ይህንንም ጭምር ነው ማለት ነው። እንዴት ነው የሚደረደረው የሚለው በዛ ሞዳሊቲ የሚመለስ ይሆናል ማለት ነው። ገዢው ፓርቲና ሀያ አንዱ ተቃዋሚ ፓርቲዎች የፊታችን ረቡ የካቲት ስምንት ሁለት ሺ ዘጠኝ እንደገና ለውይይት እንደሚገናኙ ጥሪ የተላለፈላቸው የፖለቲካ ፓርቲዎች ለአሜሪካ ድምፅ አረጋግጠዋል። ይህ ውይይት የሚያተኩረው የድርድሩን የሥነ ሥርዓት ደንብ በተመለከተ ከየፓርቲዎቹ በቀረቡ ሀሳቦች ላይ እንደሆነም ተናግረዋል። ዋነኛው ድርድር የሚጀመርበት ቀን ሊታወቅ የሚችለው ከዚህ ውይይት መጠናቀቅ በኋላ ሊሆን እንደሚችልም አስታውቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ አሁን ወደ ሳምንታዊው የሳይንስና ሕይወት ቅንብር ነው የምናምራው። አዘጋጅና አቅራቢ ሰለሞን አባተ። በሳይንስና በቴክኖሎጂ መስክ አንዳንድ ጠቃሚ የሚባሉ የፈጠራ ውጤቶች ለህይወት በቅተዋል። ደግሞም ህይወት ያጡ ቢሳኩ ኖሮም እጅግ ጠቃሚና አስፈላጊም የሆኑ የነበሩ የሰው ልጅ ተግባራትም ተከናውነዋል። ባለፉ ቅርብ ወራት ከባለ ስኬቶቹ ወይም ቢያንስ ስኬት አርግዟል ከሚባለው ክንውን እንነሳና የሾፌር አልባዎቹን መኪኖች ሙከራ እንቃኝ። እነዚህ ተሽከርካሪዎች ከፍ ባሉ አውራ ጎዳናዎችና በተጨናነቁ የከተሞች መንገዶች ላይ ተከስተዋል። በሌላ በኩል ደግሞ አሁን አሁን አዲስነታቸውም ብርቅነታቸውም እየወጣልን የመጣ የኤሌክትሪክ መኪኖች በመንገዶች ላይ መንሸራሸር የተለመደ ሆኗል። ከዚያ በላይ ግን ይህ የኤሌክትሪክ መኪኖች ቴክኖሎጂ ነው ለነገው ያለ ሾፌር የሚንቀሳቀሱ ወይም የሚነዱ መኪኖች መሰረት እያኖረ ያለው። እነዚህ ሾፌር አልባ መኪኖች በእውኑ ያስተማምናሉ? እስከ ዛሬ ብዙ የመንገድ ላይ ሙከራዎች እየተደረጉ ነው። ብዙ ግጭቶችም ደርሰዋል። በአንዱ አጋጣሚ እንዲያውም ሕይወት ጠፍቷል። እንዲያም ሆኖ ታዲያ መኪና አምራቾችና አከራይ ድርጅቶች በተለያየ ደረጃ ራሳቸውን ችለው በራሳቸው የሚንቀሳቀሱ ተሽከርካሪዎችን የመንደፍና የማሳለጥ ሐሳብ፣ ምርትና እንቅስቃሴያቸውም እንዲጠናከርና እንዲሰፋ እየጎተጎቱ ናቸው። እነዚህ ሁሉ ራስነድ ተሽከርካሪዎች ሰው መሪያቸው ላይ ተቀምጦ ችግር ሲፈጠር ብቻ ዘሎ የሚገባ ከሆኑት አንስቶ ሙሉ በሙሉ በራሳቸው እስከሚንቀሳቀሱ አይነቶችን ያካትታል። ዋናው ሐሳብ መንገድ ላይ በሚከሰቱ አጋጣሚዎች መማር ነው። በራሷ የምትንቀሳቀሰው መኪና አንዳች ነገር መንገድ ላይ በሚያጋጥመት ጊዜ ሚሊዮኖችና ሚሊዮኖች አሽከርካሪዎች ለዚያ አይነቱ አጋጣሚ የሰጡት ምላሽ እንደነበረ እናጠናና የተሻለውን አማራጭ እንወስዳለን። ሲቪል ሲቪል ማፕስ የሚባለው ኩባንያ ዋና ስራ አስፈጻሚ ሰራቫን እፓቱን ጉታ ናቸው። እነዚሁ በቅርብ ወራት ካየናቸው የሳይንስና የቴክኖሎጂ ምጥቀት ውጤቶች መካከል የተለያየ ቅርጽና ሥራ ያላቸው ሮቦቶች ይገኙበታል። ብዙዎቹ ግን ሳይንቲስቶች የጠነከሩ መሣሪያዎችና የጠጠሩ ሴሎችን የሚፈቱባቸው የሚሰብሩባቸውና የሚያቀሉባቸው የአካልና የአእምሮ አጋሮቻቸው ናቸው። በኢንዱስትሪዎች ውስጥ የሚተራመሱ ማርስ ላይ የስለላና የአሰሳ ተግባር የሚያከናውኑ ብዙ ሥራ ላይ የተሰማሩ ናቸው። በራሳቸው የሚበሩት ድሮኖች መጪ ትውልድ ደግሞ ሸቀጦችን ለሸማቾች ደጃቸው ላይ የሚያደርሱም ናቸው። የሳይንስ ጥበብ ብዙ ተአምራትን እያሳየ ካለባቸው መስኮች የሕክምናው ዘርፍ ብዙ ርቀት እየተጓዘ ይመስላል። በተፈጥሮ ብዙም የተወሳሰቡ አይደሉም ከሚባሉ የአካል ክፍሎች በአንጎል ቁጥጥር እስከሚንቀሳቀሱ የአጽም ውቅሮች መስራት ተችሏል። በዚህም ወትሮ በተለያዩ እክሎች ምክንያት መንቀሳቀስ ተስኗቸው የነበሩ የሰውነት ክፍሎችን ማንቀሳቀስ ተችሏል። ያለ ትዕዛዝ የሚንቀሳቀሱትንም መቆጣጠር። የጀርመኑ ቱቢንገን ዩኒቨርሲቲ ተመራማሪ ሱርጆ ሳይካዳር፣ ለምሳሌ እጆን ማንቀሳቀስ ሳይፈልጉ ራሱ የሚንቀሳቀስ ከሆነ በአይኖቹ ንቅናቄ ያንን ያልታዘዘ ወይም ያልታሰበ እንቅስቃሴ ማስቆም ይችላሉ። ይህ የሕክምናና የሳይንስ ውጤት ግኝቶች ዝግጅት በመጪው የሳይንስ እና ሕይወት ዝግጅት ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ፕሬዚዳንት ዶናልድ ትራምፕ ቃለ መሐላ በፈጸሙበትና በስልጣን መጀመሪያ ቀናቸው ባደረጉት ንግግር አክራሪ እስልምናን ለማስወገድ በድጋሜ ቃል ገብተዋል። We will reinforce old alliances and form new ones and unite the civilized world. ሸሪኮቻችንን በሙሉ እንደገና አጠናክረንና አዳዲሶቹን ጨምረን ዘመናዊ ዓለም በአክራሪነትና በስላማዊ ሽብርተኝነት ላይ እንዲዘምት አድርገን ከምድረ ገጽም እናስወግደዋለን። ዶናልድ ትራምፕ ባለፈው የአውሮፓውያኑ ጥር ወር ላይ በተፈረመ ፕሬዝዳንታዊ ማስታወሻቸው እንዳስቀመጡት አይሲስ የዓለማችን እጅግ አደገኛና በተለይም ዩናይትድ ስቴትስን ከሚፈታተኑ ጨካኝ የሽብር ቡድኖች አንዱ ነው። ከዚያ አኳያ ፕሬዚዳንቱ አንገታቸውን በዚሁ ሽብርተኛ ቡድን የተቀላውን አሜሪካውያን ዜጎች ጄምስ ፎሊን፣ ስቲቨን ሶጥሎፍን እና ፒተር አብዱል ራህማን ካሲንግን እንዲሁም የካይላ ሙሌርን አሟሟት አስታውሰዋል። ከዚህም በላይ በአይሲስ ተነሳሽነት በዩናይትድ ስቴትስ ላይ የተሰነዘሩ ጥቃቶችን እንዲሁም በፓሪስ በበርሊንና በብራስልስ የተካሄዱ የሽብር ድርጊቶችን አስታውሰዋል። ፕሬዚዳንት ዶናልድ ትራምፕ ለመከላከያ ሚኒስትራቸው በሰጡት መመሪያ በቀጣዮቹ 30 ቀናት ይህን ሽብርተኛ ቡድን ለአንድና ለመጨረሻ ጊዜ ለማንበርከክ የሚያስችሉ ረቂቅ ስልቶችን እንዲያቀርቡ አዘዋል። እቅዱ የሚቀርበውም በውጭ ጉዳይ ሚኒስቴር፣ በብሔራዊ የስለላ ድርጅት፣ በጠቅላይ ጦር ኤታ ማጆር ሹሙ፣ በፕሬዚዳንቱ ብሔራዊ ደህንነት ጉዳይ መስሪያ ቤት የጸረ ሽብርተኛነት ቢሮ ትብብር እንደሆነም ተመልክቷል። በዋይት ሀውስ ገለጣ ወቅት ቃል አቀባዩ ሻን ስፓይሰር ሲናገሩ እቅዱ በአይሲስ ላይ የሚወሰዱትን እርምጃዎች ከሚደግፉ ዓለም አቀፍ ሕግ ጋር የሚስማማ ስለመሆኑም ይጤናል ብለዋል። አይሲስን ለይቶ ለመምታትም ሆነ ያለበትን ለመለየት ህዝባዊ ዲፕሎማሲያዊ ስራ፣ የመረጃ ስርጭትና የኢንተርኔት እቅድ ወይም ሳይበር እቅድ ያስፈልጋል። የዚህን ሽብርተኛ ቡድን እስላማዊ ርዕዮተ ዓለም ከነ ተባባሪዎቹ ነቅሶ በማውጣት የገንዘብ ምንጩንም ማድረግ አንገብጋቢ እርምጃ ይሆናል። በየጊዜው በሚደረገው ህገወጥ የሰዎች መናገድ ላይም የመጨረሻና ወሳኝ እርምጃ ሊወሰድበት ግድ ነው። ፕሬዚዳንት ዶናልድ ትራምፕ ግልጽ ስትራቴጂና ዓላማ አይሲስን፣ የፕሬዚዳንቱ ግልጽ ዓላማ ማለት ነው፣ አይሲስን እስከናካቴው መምታት፣ ማጥፋት፣ እንዳያንሰራራ ማድረግ ነው። ይህንንም ስትራቴጂካዊ ስልቱን በጠበቀ መንገድ ማስኬድ ወሳኝ እንደሆነ ይረዳሉ። ይህ ደግሞ ለአሜሪካ ብሔራዊ ደህንነት አስፈላጊ ብቻ ሳይሆን የዋይት ሀውሱ አፈቀላጤ ስፓይሰር እንዳሉት ሰብአዊነትም ነው። እናም ዩናይትድ ስቴትስ አስፈላጊውን እርምጃ መውሰድ ይኖርባታል። ፕሬዚዳንት ዶናልድ ትራምፕም በዚው አቅጣጫ ይጓዛሉ።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 የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚስወሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዚህ ላይ ያበቃ። ያስተናግድናችሁ አሉላ ከበደ ና አዳኒ ፍሳሀየንን ከአቀናባሪያችን ብርሃን ኃይሉ ና ከተተኪው ስርጭት ቴክኒሻን እንዲሁም ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን ግን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።